አነጋጋሪውና አሳሳቢው የኮሮና ቫይረስ ወረርሽኝ ለደቀናቸው ፈተናዎች መላው ምን ይሆን? የሳምንቱ ሐኪሞን ይጠይቁ ትኩረት አድርጎበታል። የፕሮግራማችን የዘወትር ተባባሪ የተላላፊ በሽታዎች ሐኪምና በዊስካንሰን ዩኒቨርሲቲ ከጉዞ ጋር የተዛመዱ በሽታዎች ልዩ ክሊኒክ ዲሬክተር ናቸው ፕሮፌሰር ዳውድ ሰይድ ሲራች ወደ ውይይቱ ሰዳቸው ዶክተር ዳውድ በተደጋጋሚ በፕሮግራማችን እየቀረቡ ሙያዊ ትንታኔ ይሰጡናል። ዛሬም መልሰን አግኝተንወታል። ለጊዜው ቅድሚያ አመሰግናለሁ። አመሰግናለሁ እኔም። አሉላ። የኮሮና ቫይረስ ወረርሽኝ አሳሳቢነት እያደር በፍጥነት እየጨመረ መጣ እንጂ እየቀነሰ አለመሆኑ ይታወቃል። ዶክተር ዳውድ በየሰዓቱ የሚለዋወጠውን የዚህን ወረርሽኝ ዓለም አቀፍ ይዞታ የሚመለከቱ መሠረታዊ ጭብጦችን ላስቀድምና አህዞቹም ሆኑ አጠቃላይ ክስተቱን የሚመለከቱት ትኩስ መረጃዎች የሚነግሩንን እውነታዎች፣ የወረርሽኝ ወዴት እያመራ ነው፣ ምንስ ሊደረግ ይችላል የሚለውን ጨምሮ በባለሙያ አይን እንዲፈትሹልን እናደርግ። በዚህ ሰዓትና ቅጽበት በተለዋዋጭ ሁኔታ ውስጥ የሚታዩትን መረጃዎች ሰብሰብ አድርጌ ላስቀድምና እነሱን መሰረት አድርገው ሙያዊ ትንታኔ ይሰጡባቸዋል። አህዛዊ መረጃዎችን ላንሳ። 80 ሺህ ሰው ለቫይረሱ መጋለጡና ከአራት ሺህ ሰው በላይ ለህልፈት ከተዳረጉባት የወረርሽኙ መነሻ ከሆነችው ቻይና ቀጥላ ዘጠኝ ሺ ዜጎቿ ለቫይረሱ የተጋለጡባት ወረርሽኙ ባሳየው ክፋት ሁለተኛ ደረጃ ላይ የምትገኘው ጣሊያን የወረርሽኙን ጥድፊያ መዛመት ለመግታት በያዘችው ጥረት የ60 ሚሊዮን ህዝቧን እንቅስቃሴ ገድባል የመላ አገሪቱን መግቢያ መውጫዎች እንዲዘጉ አድርጋለች። በዩናይት ስቴትስም ቢሆን በዚህ ወረርሽኝ ሳቢያ ለህልፈት የሚዳረጉት ሰዎች ቁጥር በየዕለቱ እያሻቀበ ነው። በአንጻሩ በዜና ከምንከታተላቸው ባሻገር በአወንታዊነት ሊታይ የሚችል እንደ ተስፋ ጭላንጭል ሊወሰድ የሚችል ከሆነ አንዳንድ ነጥቦችን በትይዩ እንመልከት ከአጠቃላዩ አንድ መቶ አስር ሺህ ያህል ሰው አንድ መቶ አስራ ሦስት ሺህ ነው የሚለው የዛሬው ስሌት ስልሳ ሺህ ግድሙ መዳን የቻለ መሆኑ ተገልጿል የተያዘ ሁሉም የሚሞትበት በሽታ አለመሆኑም ይታወቃልና ዶክተር ዳውድ እስኪ አሁን ያነሳዋቸውን ባለፉት ሁለት ወራት ውስጥ የዚህ ወረርሽኝ አሳሳቢነቱ እየጨመረ የመጣውን ያህል ምንድን ነው መንገድ ውስጥ የሚታየው አጠቃላዩን ሁኔታ እንዴት ይገመግሙታል አመሰግናለሁ አሉላ መቸስ ይህን ለሶስት ለአራት ጊዜ ተነጋግረንበታል። የምፈራቸው ነገሮች ከተነጋገርናቸው ውስጥ ተሳስቼ በሆን ደስ ይለኝ ነበር፣ ግን አካሄዱ በጣም የባሰ አስጊ የሆነ ነው የመጣው። ዓለማችን ከፍተኛ የወረርሽኝ አደጋ ያንዣበብባት ነው የሚመስለው። በአሁኑ ሰዓት የተላላፊ ህመም ሐኪሞች ብዙ ጊዜ አገሮች በዝግጅት ላይ እንደዚህ አይነት ነገር ሀብተን ቢያደርግ እንዴት ነው መከላከል ወይ ደግሞ መቆጣጠር ወይ ቀድሞ አውቆ ወደ ሌላ እንዳይዛመት ማድረግ የሚቻለው የሚለው ላይ ገንዘብ እንዲጠፋ ብዙ ጊዜ ነው የሚነገረው። ግን ሁል ጊዜ መከላከል ላይ የሚጠፋ ገንዘብ አስፈላጊ መስሎ ስለማይታይ በዓለም ደረጃ ነው ብዙ ገንዘብ ይበስት አልሆነም። እና በድንገት እንደዚህ ሲመጣ በአጭር ጊዜ መመለስ የሚቻል አይደለም። እንደምታውቀው ማንኛውም የተላላፊ ሕመም አይነት አንድ ቦታ ላይ ሲያከስም አንዱ ላይ ይነሳል። አሁን የሚታየው ያለው ቻይና ላይ እያከሰመ ያለበት ነው የሚመስለው፣ ቁጥሩን ስታየው በሌላ ሁኔታ ጣሊያን ላይ፣ አሁን አሜሪካ ላይም እየገባ ነው እንደ አዲስ ነው። ቁጥሩ በየቀኑ እየጨመረ ያለው የምንነጋገራቸው ቁጥሮች እራሱ ትክክል አይደሉም፣ ምክንያቱም በደቂቃዎች ነው የሚለዋወጠው ያለው። መቼስ እንደዚህ አይነት ህመም እንዳይገባ መከላከል በጣም አስፈላጊ ነው ለአንድ ሀገር፣ ብዙ ሀገሮችን ከመንካቱ በፊት እሱ ነው መሰራትም ያለበት። ግን የህመሙ ስርጭት በጣም ብዙ አገሮችን ኦልሬዲ ስለነካ በአሁኑ ሰዓት ከቁጥጥር ውጭ ስለሚያደርገው መከላከሉ ማሰቡ እንዳለ ሆኖ ከሱ አልፎ ህመም ከገባ በኋላ ሊደረጉ የሚችሉ ነገሮችን ማሰብና ማስተንተን የእያንዳንዱ ሀገር ኃላፊነት ሆኖ ነው በጣም ያስጨንቃል። ፕሮፌሰር ዳውድ ይህን እስኪ በቀጥታ ወደ ኢትዮጵያ ጉዳይ እንውሰደው። አድማጮቻችን ብያሉበት ቤትም በዚህ ዩናይት ስቴትስም እየተፈጠረ ያለው ያንኑ ያህል አሳሳቢ ቅድም ያሏቸውን የተቋማቱን ህብረ ሁኔታዎች ለመከላከል የሚደረገውን ጥረት የጤና ጥበቃ ባለስልጣናት፣ የህብረተሰብ ጤና አጠባበቅ ተቋማቱን ኃላፊዎች በፕሮግራማችን እየቀረቡ ትምህርታዊ ሀሳቦችን የሚሰሩትን የሚገልጻሉ። ነገር ግን እንደ ሀገር በእርግጥ ተዘጋጅተናል የሚለው ያሳስባል። ምን ይታየታል፣ እንደ ኢትዮጵያ ላለ ሀገር እንዳልከው ነው። መቼስ ማንም አገር ለዚህ ነገር ዝግጁ ነኝ ብሎ ደፍሮ መናገር አይቻልም። በአሜሪካ ደረጃ እያየ ነው ነው ስንት ክፍተቶችና ቀዳዳዎች እንዳሉ እየታየ ነው። እንደዛ አይነት ገንዘብ ወጥቶም ነው ምለው ያለሁት እና አንድን አገር ብሌም ለማድረግ ወይ ደግሞ አልተደረገም ለማለህ አይደለም። ነገር ግን በአጠቃላይ በአለም ደረጃ ዝግጅቱ ደካማ ሆኖ እያንዳንዱ አገር ደግሞ እጁን አጣጥፎ መጠበቅም የለበትም፣ የአቅሙን መስራት መቻል አለበት። የኢትዮጵያ የጤና ጥበቃ ሚኒስቴር እኔም እነሱ ጋር እየሰራሁ ስለነበረ እያየሁት ነው። በጣም በጠንካራ መንገድ በየቀኑ እየተካሄደ ያለውን በአገሪቷ ምርመራውን አስገብቶ በአራት በአምስት ሰዓት ውስጥ ውጤቱን ማድረስ የሚቻልበት ሁኔታ ዘርግተው በሚቻለው መቸስ እየተሯሯጠ ነው፣ በአቅም ማለት ነው። ይሄ ህመም እንደማየው ከሆነ እንደ ስርጭቱ አካሄድ አፍሪካ ውስጥ በአሁኑ ሰዓት ብዙ ያልታየው እንጂ መግባቱ የሚቀር አይመስልም። ምክንያቱ የሰዎች እንቅስቃሴ እንዳለ ነው። የተጠቁት ሀገሮች ቁጥር እየጨመረ ነው። ሰው እንቅስቃሴ አልተገታም እና መግባቱ አይቀርም። ይገባል ብሎ አስቦ ዝግጅት መጀመር የሚያስፈልግ ይመስለኛል። ጤና ጥበቃ ሚኒስቴር እንቅስቃሴዎች እንዳይገባ በማድረግ ላይ ያሉት እንቅስቃሴዎች እና መከላከል ላይ ያሉት ስራዎች እንዳሉ ሆነው ቢገባ ደግሞ ህዝቡን እንዴት ነው ማስተባብሮ ሪስፖንድ ማድረግ የሚገባው የሚለው ላይ ሆስፒታሎቹ ምን ያህል ጥንካሬ ላይ ነው ያሉት የሚለው ጥያቄን ጠይቆ እነሱን ማዘጋጀት ላይ ስራ መሰራት መቻል አለበት። ጣሊያን ጠቅላላ ሌላ ሕክምና የለም። በአሁኑ ሰዓት እያንዳንዱ ሆስፒታል ኮሪዶሩ ሳይቀር ተጓዦች ጤንነት የሚከታተል ማህበር አለን። ከዛ የሚልኩትን ኢሜል ሳይ በጣም ነው የሚያስጨንቀው። ምክንያቱ ሌላ ነገር የለም። ይሄ ነው የሚሰራ ያለው ሆስፒታል ዘጋጅታም ቁጭ የምትለው ነገር አይደለም። እያንዳንዱ ሌላው ሆስፒታል ሪፊት እየተደረገ እየተለወጠ ለኮሮና ቫይረስ ህክምና ነው እየዋለ ያለው። እስራኤል እንደምታየው ነው፣ ማንኛውም ከነዚህ ሀገሮች የሚመጣ ሰው እንዳይገባ ከልክላለች። ኔፓል የምርመራ ውጤት የሚያሳይ ሰው ካልሆነ በስተቀር ከነዚህ በሽታው ስርጭት እንዳላቸው ከታወቁ ሀገሮች የሚመጣን ተጓዥ እንደማታስገባ ተናግራለች። ኔፓል ትልቁ የኢኮኖሚ ምንጫዋ ቱሪዝም ነው እንደምታውቀው። እንደዛም ሆኖ እያለ ባለፉት አምስት ቀናት ውስጥ የምርመራ ውጤት ይዞ ያልመጣ ሰው ማለት በቃ መዝጋት ማለት ነው ማን ያለዋል እንደዛ አይነት ምርመራ ይዞ ሊመጣ የሚችል የለ የምርመራ ውጤት የሌለው መግባት አይችልም ኔፓል ዜጋ ካልሆነ ሲያትል አሁን ካየሁ አሜሪካ ውስጥ ስራ ያቆመዋል ኦፊሶች በሙሉ ተዘግተዋል ትምህርት ቤቶች ተዘግተዋል ዩኒቨርሲቲዎች ተዘግተዋል እንዴት ነው እየተንቀሳቀሰ ያለው በኢንተርኔት በቴሌፎን ኦንላይን ነው ካሊፎርኒያም አሁን ብዙ ዩኒቨርሲቲዎች እየዘጉ ናቸው እንቅስቃሴውን ለመቀነስ የሚያሳይህ ያለው ምንድን ነው በሽታው በገባና ና መሰራጨት በጀመረ ቁጥር በአጭር ጊዜ ውስጥ ነው ነገሮች መለወጥ ያለባቸው፣ በጣም በፈጣን እና እንደዛ ስለሆነ እኔ በእኛ አገር ትንሽ ጎድሏል የሚለው እና በጣም ቅር የሚያሰኘኝ ያለው ምንድን ነው? ቀላል መልስ ስላለው አይደለም ባይዘው ወይ በጣም ከባድ ጥያቄ ነው። ነገር ግን ኅብረተሰቡን ማዘጋጀት አዘጋጅቶ ትምህርት ቤቶች መዘጋት ቢያስፈልግ የትኛው ትምህርት ቤቶች ናቸው የሚዘጉት? ዩኒቨርሲቲዎች ቢዘጉ እንዴት ነው ትምህርት የሚቀጥለው? መስጊዶችና ቤተ ክርስቲያኖች ቢዘጉ ሶሳይቲው እንዴት ነው የሚቀበለው? ይሄንን ነገር ስራስ፣ ስራ አሁን ቢዘጋ እንዴት ነው ስራ መቀጠል የሚችለው? ካልሆነ እንደዚህ አይነት ህመም እየተሰራጨ በከተማ ውስጥ ስራውን እንዳለው መቀጠል ይቻላል ወይ? ዲስካሽን መጀመር አለበት። ሆስፒታሎች ሌላውን ህክምና ትተው ወደዚህ መዞር የሚችሉበትን ውስጣቸው ፈትሸዋል ወይ? ይሄ ነው መሰራት ያለበት በጣም በአጭር ጊዜ መልካም። በዌብሳይታችን እና በሶሻል ሚዲያ የሚቀጡ በሰፊው እንወያያለን። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። ፕሮፌሰር ዳዊት አመሰግናለሁ።